心。 አድማጮች አድማጮችና ተመልካቾች የጋቢና ቪኦኤ መሰናዷችን ከአሜሪካ ድምፅ ጀመረ። ዛሬ ምሽት ወደ እናንተ ከምናደርሳቸው ዘገባዎች መካከል ተፈጥሮንም ትውልድንም እየታደገ ያለው የጣና ሀይቁ ወጣት ይገኝበታል። ከምን ተረስቸ ነው? አሁን ቢያንስ መኖሪያ ቤት አለኝ። ቢያንስ አንዱ ሶስት ሚሊዮን እስከ አራት ሚሊዮን ሊቆጠር ሀብት አፍርቻለሁ። የሰማችሁት አቤል ጫኔ ይባላል። የባህር ዳር ከተማ ወጣቶች በጣና ሀይቅ ዙሪያ ስራ እንዲፈጥሩ እድሉን የሚያመቻች ወጣት ነው። በሀይቁ ዙሪያ የውሃ ዳር መንገዶችንና መዝናኛዎችን በመስራት ከተማዋን የቱሪስት መዳረሻ ለማድረግ እየሰራ ስላለው ስራ በዛሬው ዝግጅታችን እናጋራችኋለን። በድጋሚ አብራችሁን እንድትቆዩ እየጋበዝኩ ወደ ቀዳሚው መሰናዶ እንሻገር። ምሽቱ እንግዳችን የባህር ዳር ከተማ ወጣቶች በጣና ሀይቅ ዙሪያ ስራ እንዲፈጥሩ እድሉን ያመቻቻል። በሐይቁ ዙሪያ የውሃ ዳር መንገዶችንና መዝናኛዎችን በመስራት ከተማዋን የቱሪስት መዳረሻ ለማድረግ ይጥራል። በሐይቁ የአሳ ሀብት ላይ እርባታና ምርምር የሚካሄድበት ስፍራ በማዘጋጀትና በማራባት የጣና ስነ ህይወታዊ ሀብት እንዲሻሻልም እያደረገ ይገኛል። ለዚህ ጥረቱም የመስኩ ባለሙያዎች ምስክርነት ሰጥተዋል። በባህርዳር ከተማ በበጎ ስራቸው አዎንታዊ ተጽዕኖ ለፈጠሩ ግለሰቦች የሚሰጠውንም እውቅና ለማግኘት በቅቷል። ይህ ወጣት አቤል ጫነ ይባላል። በዛሬው የጋቢና ዝግጅታችን በጣና ሀይቅ ዙሪያ ለተሰማሩ ሰራተኞች ወጣቶች አርአያ ሰብ የሆነውን የወጣት አቤልን ትጋት እንዳስሳለን። ከወጣቱ አርአያ ሰብ አቤል ጋር ቆይታ ያደረገችው አስቴር ምስጋናው ናት። አብራቸውን ቆዩ ትውልዱ በባህር ዳር ከተማ የሆነው አቤል ጫኔ ዋይንቶ ባደገበት የጣና ሐይቅ ላይ የሚመላለሱ ዘመናዊ ጀልባዎችን ባንክሮ እየተመለከተ መኖሩ አስመስሎ ለመስራት መነሳሳት እንደፈጠረለት ይናገራል። ሁለተኛ ደረጃ ትምህርቱን እንዳጠናቀቀ ሙያ ለመልመድ በገባበት ጋራጅም የፈጠራ ተሰጥኦውን አጎልብቶ የራሱን ጀልባ ለመስራት መብቃቱን ያስታውሳል። በዚህ የተበረታተው አቤል ከደንገል በተሰራ ጀልባ ወይም ታንኳ የሚጓጓዙ ሰዎችንና የጀልባ መግዣ በማጣት ያለ ስራ የተቀመጡ ወጣቶችንም ተመለከተ። ከሀያ አመት በፊት ሰርቶ በዱቤ በሰጣቸው ጀልባዎች ለወጣቶች እድሉን ማመቻቸቱን እንደጀመረ አቤል ያስታውሳል። በአብዛኛው መጀመሪያ አካባቢ የማስከር ስራ ላይ ላሉት ነበረ የስራ እድሉን የፈጠርኩት። ስለዚህ አንድ ጀልባ እስከ ዘጠኝ ሰው ነው፣ ማህበሩ የሚሰራቸው። እኔ ማምረት ከጀመርኩ በኋላ ግን ወደ ሰባት ስድስት አምስት እያለ ሄደ። እነሱ ስላሰሩ በግሞ ሶስት አራት እየሆኑ በግል አሰሩ። ከ25 ፐርሰንት ያነሰ ክፍያ ከፍለው ነው በስራ የሚወስዱት ነበር። ከዛ ሰርተው ነው የሚመልሱ። ሁለት አመት ሶስት አመትም ይወስዳሉ። ምንም ኮላተራል የለውም። ምናልባትም ከመቶ በላይ ሰው ይህንን አገልግሎት ተወስዷል። አቤል የአሳ ማስገሪያ ጀልባ በዱቤ ሰርቶ ከሰጣቸው ወጣቶች አንዱ አቶ ገነት ዘውዴ ነው። ገነት የወቅቱን ሁኔታ መለስ ብሎ ያስታውሳል። ማስገሪያ ጀምር ሰማኒያ ስድስት አካባቢ ግን በዛን ሰዓት የማህበሩ ቁጥር አንዳስትካች ማህበር አልፎ አልፎት የተወሰኑ ጀልቦች ነበር። በዛን ሰዓት እየተቀጠር ነበር ነሳ ከዛ በኋላ ጀረቦች አቶ አቤጫን የሚስራት ሲጀምር በመጀመሪያ ለምሳሌ እኔ ከእሱ ለኩል ተቀብዬ ስራ ነበረ። ከዛ በኋላ ው ለዱቤ ሽያጭ ተሽቶልኝ አሰርቼ ስጠቀም ነበር። ከምንም ተረስቼ ነው። አሁን ቢያንስ መኖሪያ ቤትም አለኝ። ቢያንስ አንድ ሶስት ሚሊዮን እስከ አራት ሚሊዮን የሚቆጠር ሀብት አፍርቻለሁ። ከመቶ በላይ ወጣቶች በአሳስጋሪነት ስራ እንዲሰማሩ እድሉን ያመቻቸው አቤል ትኩረቱን ወደ ቱሪስት ማስጎብኛ ጀልባዎች ስራ ማዞሩን ይናገራል። ዘመናዊና ለጎብኚዎች ምቹ የሆኑ ጀልባዎችን መስራቱን ገልጾ አሁንም ለወጣቱ በዱቤ ማቅረብ መቀጠሉን ያመለክታል። አሁን በአብዛኛው ሐይቁ ላይ ያሉት ጀልባዎች እዚህ ከኔ ጋር የተመረቱ ናቸው። በምርትም ደግሞ በጣም እየተሻሻሉ ነው የሄዱት እና መጸዳጃ ያላቸው፣ የእጅ መጣጠቢያ፣ መኝታ ያላቸው አልጋ፣ እነዚህም ሁሉ ማደር የሚቻልበትም ጀልባዎችም አሁን አዘጋጅተናል ማለት ነው። በመስተንግዶ ስራ በአነስተኛ ደሞዝ ተቀጥሮ የሰራ እንደነበር ያስታወሰው ቻላቸው ጌትነት አቤል ለእርሱና ለጓደኞቹ የቱሪስት ጀልባ በዱቤ እንደሰራላቸው ሰጣቸው ይናገራል። በጀመረው የግል ስራም አሁን የአንድ ትልቅ አስጎብኝ ድርጅት ባለቤት ለመሆን መብቃቱን ያስረዳል። አንዱን ጀልባ ብግቤን ይሰራልን፣ አንዱን ጀልባ ከፍለን ያሰራ ነውና ከሜንቴናንስ፣ ሞተር ከመዋስ ሞተር እስከምንገዛ ድረስ ለረጅም ጊዜ በማዋስ ጀልቦቻችን ሲበላሹ ፈጥኖ መጥቶ በመስራት ስራ እንዳናቆም በማድረግ ረገድ ሚናው ከፍተኛ ነው። ስለዚህ በእኛ ህይወት ውስጥ ከፍተኛውን ድርሻ የወሰደና ለእኛ እድገትም ትልቁን አስተዋጽኦ ያደረገ ሊመሰገን የሚገባው ማመሰግነው ሁል ጊዜም ወጣት ነው ማለት ነው። ከልጅነት እስከ እውቀት በጣና ሐይቅ ዙሪያ የማይጠፋው አቤል አሁን ደግሞ የጣና ሐይቅን ህልውና በጠበቀ መልኩ የአሳና ሌሎች የውስጡን ሀብቶች በማልማትና በመንከባከብ ላይ ያተኮረ የመዝናኛና የምርምር አገልግሎት መጀመሩን ይገልጻል። ሀይቁ ላይ ያለውን የዳርቻ ለአሳ ስነ ህይወት ምቹ እንዲሆን እንደምታዩ ጨፌዎች አሉ። ጭባ የሚባላለ ውስጥ እንትን እና ደግሞ አሳዎች የማይፈልጉት መጤ አረሞች ነገሮችን እሱን አጸዳድቼ በመከለል የተረጋጋ የመኖሪያ ስፍራ አዘጋጀው ማለት ነው። ስለዚህ ጣና በራሱ እነዚህ የኢንደሚክ አሳ ወይም ብቸኛ ብርቅዬ አሳዎች በዓለም ላይ የለሉ አሉ እዚህ እና እሱንም ሰው ማወቅ እንዲችል ለመመራመርም ጥናት ማድረግ ለሚፈልጉ ተቋማትም ግለሰቦችም ምቹ በሆነ መልኩ የአሳ ሀብቱ መዳበር እንዲችል። ይሄ ብቻ አይደለም፣ ኩሬው ምናልባት እስከ 3500 ካሬ ይሆናል። ከዚህ ውጭም ያለውን የዳርቻውን ደግሞ የመጠበቅም ኃላፊነት ስላለብኝ ሌሎቹንም እንግዲህ እንደዚህ በመንከባከብ አንድ የቱሪስት መዳረሻም ይሆናል ምናልባት። ባህር ዳር ለሚመጣ ሰው በዓለም ላይ የሌሉ ብርቅዬ አሳዎች አሉ። የታሉ ሲባል ውሃ ውስጥ ገብቶ እንዲያ አይደለም፣ ምቹ ሆኖ ግን እዚህ ማየት ይችላል። አቤል በጀመረው የምርምርና የመዝናኛ አገልግሎት አልፎ አልፎ እየተገኘው ጊዜን አሳልፋለሁ፣ ምርምርም አካሂዳለሁ ያሉን በባህር ዳር ከተማ የአሳ ምርምር ኢንስቲትዩት ባልደረባው ዶክተር በላይ አብዲሳ ናቸው። ብዝሃ ህይወትን ከመጠበቅ አንጻር በዛ አካባቢን አስጋሪዎች ያሰግራሉ። በዚህ በመደብደብ ማለት ነው እና ዛ አካባቢ ያሉ የብልጫ ዝርያዎችን እንደ መሸሸጊያ ነገር ያው እንደ ኬጅ ነገር ወይም ደግሞ የአሳ ጉሮኖ ነገር ሰርቶ እዛ ውስጥ ይገባሉ። አሁን እዛ ውስጥ በመግባታቸው የመጠበቅ እንትን አለ አስተዋጽኦ አለው። እንግዲህ ትልቁ ነገር የሚጀመረው በትንሹ ስለሆነ አሁን እሱ ያደረገው ነገር የሚበረታታ ነገር ነው እና በትልቁ ደግሞ የበለጠ ቢደረግበት እንደዚያው። እንደገና አሁን እዛ አካባቢ የቀረሰው ሀሳቦች አሉ እና ለዚህ ለምርምር መካከሉም አንዳንዴ ከዋይልድ የገቡ ስለሆነ ወይም ደግሞ ውጭ የገቡ ስለሆኑ ከሱ ጋር የገዛን ወደዚህ ወላዳ ሰዎችን የምንጠቀምበት እንትን አለ፣ በህይወት ያሉትም ማለት ነው። ከዛ ከዛ አንጻር ጥሩ እንትን አለው ለምርምሩም አስተዋጽኦ አለው። ይህ የሚደበቅ ነገር አይደለም። አቤል በጣና ሐይቅ ዙሪያ ስለሰራው ከ ሶስት ሺህ ካሬ በላይ የውሃ ዳርቻ መንገድና የመዝናኛ ጎኑ የሚለው አለ። በብስክሌትን የሰራሁት አለ። እሱን በማንቀሳቀስ ሐይቁ ዳር ቁጭ ብሎ ከመዝናናት ያለፈ ገብቶ እየተንቦራ ብቻ ቁም እየነኩ አሁንም ጊዜን ማሳልፍ እንዲቻል ጀልባዎችን መቅዘፍ ይቻላል። በእጅ ቀዘፋ እንደ ብስክሌት መንዳት የሚቻሉ ጀልባዎች አሉ። ስለዚህ እየተዝናኑም አሳዎችንም በቅርብ እያዩ እንደዚሁ ማድረግ ይቻላል። ሁለንተናዊ ውሃ ላይ ያለ መሟላት የሚገባው ነገሮች አብረው እንዲያገለግሉ እድል አለ። የአካል እንቅስቃሴ ማድረግ ይቻላል። ስፖርታዊ እንቅስቃሴ ለማድረግም ምቹ ነው፣ ሀይቁንም እያዩ ሌላው ዘመናዊ ተገቢነትንና ተፈጥሮን አብሮ ያጣመረ የመዝናኛ ቦታ እንዲሆን ነው እንግዲህ እየሰራ ያለሁት። ወደ መዝናኛው ስፍራ የሚወስድ መንገድ አለመኖሩ ግን ስራውን ለመጀመር እንቅፋት እንደሆነበት አቤል ያመለክታል። ከዋና መንገድ ጋር የሚያገናኝ መግቢያ በር የለውም። በጊዜያዊነት ያሳምርምሩን ግቢ ውስጥ ተጠቅሜ ነው ማልፈው። እሱ ትልቅ ፈተና ነው እንግዲህ ጉዳዩ ይመለከተዋል ከተባለው ከባህር ዳር ከተማ አስተዳደር ባህል ቱሪዝምና ስፖርት ጽፈት ቤት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በባህር ዳር ከተማ በበጎ ስራቸው አዎንታዊ ተጽዕኖ ለፈጠሩ ግለሰቦች እውቅና የሚሰጠው አድዋ የባህልና የታሪክ ህብረት ባለፈው አመት የአቤል ጫኔ ስራዎች ታላቅ አሻራ እያሳረፉ እንደሚገኙ ጠቅሶ በማድነቅ እውቅና እንደሰጠው ያስታውሳል። በጣና ሀይቅ ዳር ከቱሪዝም ጋር ተያያዘ ተያዥ የውሃ ዳር መንገዶችንና መናፈሻዎችን ማዘጋጀት የጣናን ስነ ህይወታዊ ሀብት ለማሻሻል የሀይቁ ዙሪያ ለአሳዎች የተረጋጋ መራቢያ እንዲሆን በማድረግና ወደ ሀይቁ በመለቀቅ እንዲሁም ለከተማው ወጣቶች ከፍተኛ የስራ እድል በመፍጠር የሚሉት በተቋሙ የእውቅና አሰጣጥ የተጠቀሱ ናቸው። ለአሜሪካ ድምፅ አስቴር ምስጋ ነው። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቁማችሁን የመደመር ምልክትና አንድ ቁጥር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 የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ የወጣቶች መሰናዶ ነው። ቀደም ሲል ያስደመጥናችሁ ዘገባ ባህር ዳር የሚገኙ ወጣቶችን የተመለከተ ነበር። አሁን ደግሞ አዳጊ ወጣቶችና በአካባቢ ጥበቃና የአየር ንብረት ለውጥ ዙሪያ የሚያደርጉትን እንቅስቃሴ እንዳስሳለን። በ16 ዓመት ታዳጊ ወጣት ከ3 ዓመት በፊት የተመሰረተው የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ በአካባቢ ጥበቃና የአየር ንብረት ለውጥ ጉዳይ በ12 ትምህርት ቤቶች ለሚማሩ ተማሪዎች ግንዛቤ አስጨብጧል። አሁን ደግሞ ከዋን ፕላኔት ኢንተርናሽናል ትምህርት ቤት ጋር የመግባቢያ ሰነድ በመፈራረም ቀጣዩን ትውልድ በአካባቢ ጥበቃ ትምህርት በአረንጓዴ ልማትና በአየር ንብረት ለውጥ ላይ ለማስተማር ላይ እንዲሁም ተጽዕኖ በመፍጠር የሚያስችል እንቅስቃሴ እያካሄደ ይገኛል ይገኛል። አዳጊዋ ልዕልና ሀይሉና የዋን ፕላኔት መስራች እንዲሁም ስራ አስኪያጅ አቶ ዘላለም አማረ ተማሪዎች ከልጅነታቸው ጀምሮ የአየር ንብረት ለውጥን ያገናዘበ አናኗር እንዲያዳብሩ ማገዝ ያለውን ጠቀሜታ በተመለከተ ሀሳባቸውን አካፍለውናል። ወደዛው ንለፍ። የ አስራ ስድስት አመቷ ታዳጊ ልዕልና ሀይሉ ስለ ተፈጥሮና የአካባቢ እንክብካቤ ለማወቅ ፍላጎት ያደረባት ገና በህፃንነቷ እንደሆነ ትናገራለች። መጀመሪያ እኔ ከድሮ ጀምሮ በአካባቢ ያለው ኔቸር ወይም እንስሳት በጣም ወዳለው እና ትምህርት ቤትም የመማር ኦፖርቹኒቲ ነበረኝ። ስለ አካባቢ ንብረት፣ ስለተለያዩ ኢሹዎች በዚህ ዙሪያ ልዕልና ይህ የምትወደው ተፈጥሮ በቆሻሻ ሲበከል ዛፎችና አረንጓዴ ቦታዎች ከአካባቢዋ ሲጠፉና ሰዎች ኃላፊነታቸውን ሳይወጡ ሲቀሩ ከለጋ አድሜዋ ጀምሮ ይከፋት እንደነበርም ታስታውሳለች። ከቤቴ ስወጣ የማየው ነገር ሁሌም ያስጨንቀኝ ነበረ። ሰው ፕላስቲክ መሬት ላይ ሲጥል፣ አካባቢያችን ንጹህ ሳይሆን ሲቀር እና ለአካባቢው የማይጨነቅ ሰው ሲኖር በደንብ እንዴ፣ ለምንድነው ሰው እንደዚህ የማይጨነቀው ብዬ ሁሌም አስብ ነበረ እናም ከመኪና ሲጥል ብዕልና ሰባተኛ ክፍል ስትደርስ ለተፈጥሮ ያላትን ልዩ ፍቅር የተረዳችው እናቷ በአካባቢ ጥበቃ ዙሪያ ከሚሰራ ግሪን ኢትዮጵያ የተሰኘ ድህረ ገጽ ጋር አስተዋወቀቻት። ልዕልናም በ13 ዓመቷ እኔም በእድሜ ያሉትን ልጆች ስለተፈጥሮ አጠባበቅና እንክብካቤ የማውቀውን ማስተማርና ግንዛቤ ማስጨበጥ እችላለሁ በማለት በወላጆቿ ድጋፍ የኢትዮጵያ የተፈጥሮ አፍቃሪያን የተሰኘ እንቅስቃሴ ጀመረች። እና ጓደኞች ነበር። መጀመሪያ ላይ እና ምን መስራት እንችላለን የሚለውን እንወያይ ነበረ። ከዛ በደንብ ኦርጋናይዝድ መሆን ሲጀምር ትምህርት ቤትን ፍቃድ i uh, intern, uh, a support teacher, can after school activity, but I'm not They're gonna be in the club. Oh, in the club. Oh, and now after school activity, like around like forty-five members uh -huh. are buzz እና ተማሪዎች ሞር ኢንትረስትድ ሆኖ እዛው ትምህርት ቤት ውስጥ ያሉትን እጽዋትን ለማጥናት ምን እንደሆነ ለማየት አብረን እና እንውል ነበረ። ትምህርት ቤት ከሶስት ዓመት በፊት በምትማርበት ጣሊያን ትምህርት ቤት የጀመረችው እንቅስቃሴ አድጎ እስካሁን በአስራ ሁለት ትምህርት ቤቶች ለሚማሩ በርካታ ተማሪዎች የግንዛቤ ማስጨበጫ ትምህርቶችን ሰጥቷል። ከአንድ ወር በፊት ደግሞ ዋን ፕላኔት ኢንተርናሽናል ከተሰኘ ትምህርት ቤት ጋር በጋራ ለመስራት የመጀመሪያውን የመግባቢያ ሰነድ ተፈራርሟል። አንድ ዓመት በፊት ነበረ ከዋን ፕላኔት ሚስተር ዘላለም ጋር የተዋወቅ ነው። ከዛ አሁን በቅርብ ሜሞራንደም ኦፍ አንደርስታንዲንግ ተፈራረምን። አግሪመንት ሁለት ህጻናችንም አብረን የምንሰራቸው የተለያዩ አይነት ፕሮጀክቶች ከመዋለ ህጻናት አንስቶ እስከ አስራ ሁለተኛ ክፍል ድረስ በማደግ ላለፉት አስራ ስምንት አመታት በትምህርትና በማህበረሰብ ግልጋሎት ዙሪያ በርካታ ስራዎችን የሚሰራው ዋን ፕላኔት ከወረቀት ትምህርት በዘለለ ተማሪዎች ተግባር ተኮር ትምህርቶች ላይ እንዲያተኩሩ ያደርጋል። በተለይ ደግሞ ተማሪዎች ስለ አካባቢ ጥበቃና የአየር ንብረት ለውጥ እውቀት እንዲኖራቸውና እውቀታቸውን በተግባር እንዲያውሉ እድሉን እንደሚያመቻች የትምህርት ቤቱ መስራችና ስራ አስኪያጅ አቶ ዘላለም አማረ ይገልጻሉ። ለምሳሌ ከአምስት ዓመት በፊት የትምህርት ቤቱ ተማሪዎች ፕሮጀክት ቀርጸው ከግማሽ ሚሊየን ብር በላይ በማሰባሰብ በሰበታ ማህበረሰብ ውስጥ በሚገኝ አንድ የገጠር ከተማ ውስጥ የጉድጓድ ውሃ ማስቆፈራቸውን የሚናገሩት አቶ ዘላለም አሁን ደግሞ ከትምህርት ቤቱ ጎን በሚገኝ በሻሌ የመጀመሪያ ደረጃ የመንግስት ትምህርት ቤት ውስጥ በአካባቢ ጥበቃ ዙሪያ ተግባራዊ ስራዎችን እየሰሩ መሆኑን ያስረዳሉ። በዚህ በኩል ስ ኢንተርናሽናል ትምህርት ቤት እነኛ ያለው የትምህርት ጥራትና በዛ በኩል ደግሞ የአንድ ግድግዳ ነው የሚለየን ከዛ ትምህርት ቤት ጋር ስለዚህ ለትምህርት ቤቱም ለተማሪዎችም ጥሩ ፕሮጀክት ነው ከዚህ ጋር በተገናኘ ደግሞ አካባቢ ያንን ትምህርት ቤት ደግሞ ቅጥር ግቢውን በግሪን ደግሞ ሞዴል ለማድረግ አርአያ ለማድረግ ደግሞ ምን ማድረግ እንችላለን ምክንያቱም አብሮ የተያያዘ ስለሆነ ማለት ነው ስለዚህ ከሆሪዞንታል ጋርደን የምንለው ስለ መሰለ አካባቢ ላይ የተለያዩ ፍሩት ለምሳሌ ደግሞ ፍራፍሬዎች ሊያበቁ የሚችሉ ዛፎች በመትከል ዕጽዋቶችን በመትከል የሚበሉም ሌሎች ምግቦችን በመትከል ተማሪዎች ወዲህ ፕሮጀክቱ ተጀምረዋል። ልዕልናም ከዋን ፕላኔት ጋር ለመስራት ጉጉቷ እንዲጨምር ያደረገው ይህ በተግባር ያየችው ለውጥ ነው። ጋቨርንመንት ትምህርት ቤት እየሄዱ አብረው ማጽዳት አብረው የእነሱን ኢንቫይሮንመንት ሞር ክሊን እና ደስ የሚል ኢንቫይሮሜንት እንዲሆን ሲያደርጉ ተማሪዎችም ትምህርት ቤት መምጣት ከዛም ደግሞ የራሳቸውን የትምህርት ቤት አካባቢ ለመንከባከብ ሞር ኢንስፓየርድ እና ይጓጓሉ። ዋን ፕላኔት ከአንድ ወር በፊት ከልዕልና ጋር በገባው ስምምነት መሰረት በበሻሌ የጀመረውን የአካባቢ ጥበቃ ስራ ወደ ሌሎች ትምህርት ቤቶች የማስፋት በኢትዮጵያ የተፈጥሮና የአካባቢ ጥበቃ ስራዎችን የመደገፍና የማስተዋወቅ እቅድ እንዳለው አቶ ዘላለም ይገልጻሉ። አንደኛው ስርዓተ ትምህርቱ ላይ ለውጥ ማምጣት እንድንችል ኢንፎርማል የሆኑ መንገዶች አሉ። ስለዚህ ምሳሌ ክለቦች፣ ተማሪዎች በራሳቸው ተነሳሽነት፣ ምክንያቱም በራስ ተነሳሽነት ያደረገ ሰው ሁሉ ጊዜ ውጤታማ ይሆናል። ስለዚህ እነሱ ላይ ብንሰራ የሚል ጎል አለን። የቤት ጥረቶች እናደርጋለን። ከዛ ባሻገር ይችን ልጅ እንግዲህ ወደኛ ስራ ስትመጣና ስትተዋወቀን አላማዋንም ስታሳውቀን ኤግዛክትሊ የዋን ፕላኔት ቪዥን ሪያላይዝ እናደርግ የምንችለው አንዱ ቱ ደግሞ መሳሪያ ላይክ ማይንድድ ኢንስቲቱሽን ወይ ደግሞ መሰል ተቋማት እንላቸዋለን። ስለዚህ መሰል ተቋም እንደመሆን መጠን እሷን ደግሞ ታዳጊ ወጣትን ካገዝም በቀላሉ አሁን የምትሰራው አስራ አንድ አስራ ሁለት ቤቶች አካባቢ ነው። ስለዚህ ለምሳሌ እኛ ወደ ምና ሀምሳ መቶ ሁለት መቶ ማድረስ እንችላለን። ምክንያቱም ያኔ ኔትወርኩም አለ ከትምህርቶች ጋር መንሰራለን። አቶ ዘላለም አክለው ቀጣዩ ትውልድ ተፈጥሮን ከመንከባከብ እና ከመጠበቅ አንጻር አቅሙን እንዲያጎለብት በትምህርት ቤቶች ውስጥ የሚሰሩ ስራዎች ተጽዕኖ እንዳላቸው ያምናሉ። ምሳሌ ከመጠቀም አኳያ ካየ ነው ዲጂታል ማድረግ ወደ ዲጂታል መሄድ፣ ምሳሌ የሚቆረጡ የዛፎችን ቁጥር መቀኒቀነስልን ይችላል። ለምሳሌ እንደ አንድ ኤግዛምፕል ነው። ለምሳሌ በአስተዳደር ብታየው ኢንክሉዲንግ ጥቂት ነው ተማሪዎቹ ጋር መፍትሄ አላመጣ ነው እንጂ፣ በትምህርት ቤት ነው አኳያ ስታየው ምሳሌ የፕላስቲክ ቦትሎችን ለምሳሌ ጠርሙሶችን መጠቆም ማጥቆ ለምሳሌ እነሚጠሩ ጥረቶች አድርገን ተስፋ አየንባቸው ናቸው። ይህ ግን በጉልበት ወይ ደግሞ በጫና በህጎች የምታደርግ አይደለም። ወደፊት ኦብቪየስሊ እንግዲህ ሀገሪቷ ህግና ፖሊሲ እየጠነከረ ሲመጣ አብዛኛዎቹ ነገሮች ይፈታሉ የሚል ተስፋ አለ። ግን አትሊስት ያና ወገነት ከመፍጠር አኳያ ግን እያንዳንድ ወላጅ ለምሳሌ ሁልጊዜ አሁን ቦትል ከጎኒ አለ ሲመጠጣበት ነው። የዛሬ ግን ስድስት ወርና አመት ብትጠይቂኝ ግን በቀን አንድ ሁለት ሪሳይክል ቦትሎች እጄ መጠጣፍና በቃ ትራሽ ውስጥ የማስቀመጥ ቴንደንሲ ነበር። ዋንስ ግን በተቋም ደረጃ ግን ዳራ መሆን አለበት ሲባል እኔን መለወጥ ጀምራል ያስባለሁ። የአየር ንብረት ለውጥ የትልቅ ሰው ብቻ ሳይሆን በሁሉም የእድሜ ክልል የሚገኙ ሰዎች ችግር ነው የምትለው ልዕልናም ተማሪዎች ከልጅነታቸው ጀምሮ ስለ ተፈጥሮና አካባቢ ጥበቃ መማራቸው እያደጉ ሲመጡ ትኩረት እንዲሰጡና የበኩላቸውን እንዲወጡ ያግዛል ትላለች። ተረካቢዎች ነን እንባላለን እና ከአሁኑ ማወቃችን እንዴት አካባቢያችን መንከባከብ እንዳለብን ቀርበን አካባቢያችን ምን እንደሚያስፈልገው ማወቃችን ለፊውቸራችን ወይም ለነገር የምናየው ነገር እንዴት አድርገን ሶሉሽን እንሆናለን፣ እንዴት ምን አይነት መፍትሄ ነው ማምጣት አለብን የሚለውን ነገር በደንብ መገንዘብ እንችላለን። ከዛም ደግሞ ከሱ ሌላ እኛ እንደ ተማሪዎች ወይም ኔቸር ላብ ሪዘርቭ ኢትዮጵያ የሚያምነው ይሄ ትልቅ ሹ የአዶልትስ ወይም ፕሮፌሽናልስ ነው ብለን አናምንም። የሁላችንም ነው፣ የእኛም ተማሪ ነው። ለምን እኛንም ነው የሚጎዳው፣ አዶልትስንም ነው የሚጎዳው ጓደኛዬንም ነው የሚጎዳው። ማንንም ለይቱ የሚጎዳ አይደለም እና እሱንም በማመን ነው በዚህ እድሜያችን ራሱ እየሰራን ያለ ነው። ልዕልና ከዋን ፕላኔት ትምህርት ቤት ጋር ለሚቀጥሉት ሁለት ዓመታት የምትሰራው ስራ አድጎ ወደ ሌሎች ትምህርት ቤቶችም እንደሚስፋፋና የጀመረችው እንቅስቃሴ ብዙ ሺህ ተማሪዎች ጋር እንደሚደርስ እምነት አላት አቶ ዘላለም እንደሚሉትም ዋን ፕላኔት ከራሱ ትምህርት ቤት አልፎ በበሻለ ትምህርት ቤት ውስጥ እያየ ያለው ለውጥ አድጎ የአካባቢ ጥበቃ ትምህርት በኢትዮጵያ የትምህርት ስርዓት ውስጥ እንዲካተት የሚያስችል የፖሊሲ ተጽዕኖ የመፍጠር ዓላማ አለው። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዝግጅታችን ስናልፍ ደግሞ ባለፈው የካቲት ወር 16ኛ ዓመት ልጀቷን ያከበረችው ሃና ቴይለር ሽሊትስ በዩኒቨርሲቲ ኦፍ ኖርዝ ቴክሳስ የፒኤችዲ ትምህርቷን እንድትማር ጥሪ ሲቀርብላት የመጀመሪያ ዲግሪዋን ከተቀበለችበት ከቴክሳስ ዊማንስ ዩኒቨርሲቲ ደግሞ ሁለተኛ ዲግሪዋን የመቀጠል እድል አግኝታለች። ከአርባ ምንጭ የተገኘችው ትውልደ ኢትዮጵያዊቷ ሃና ቴይለር ሽሊትስ ወላጅ እናቷን በቲቪ በሽታ ምክንያት አጥታለች። በጉዲፈቻ ወላጆቿ ድጋፍ የከፍተኛ ትምህርት አክሊልን የተቀ ያዘጋጃችሁ ሃና ከትምህርቷ ጎን ለጎን ቲቪን ከዓለም ላይ ለማጥፋት ከሚንቀሳቀሱ ተቋማት ጋር እየሰራችም ትገኛለች። ኤደን ገረመው ከሀናና ቤተሰቦቿ ጋር ያደረገችው ቆይታ በመቀጠል ይቀርባል። የአስራ ስድስት ዓመቷ ትውልደ ኢትዮጵያዊ አሜሪካዊ ታዳጊ ሃና ቴይለር ሽልትስ ከጥቂት ወራት በኋላ የፒኤችዲ ትምህርቷን ለመጀመር በዝግጀት ላይ ትገኛለች። ይህም ከቴክሳስ ዊመንስ ዩኒቨርሲቲ የመጀመሪያዋ ሲያደርጋት፣ ከመላው ዩናይትድ ስቴትስ ከምርጥ አስሮቹ ጎራ የሚያካትታት ይሆናል። በማህበረሰብ ድጋፍ ወይም በሶሻል ወርክ የመጀመሪያ ዲግሪዋን የተቀበለችው ሃና ከትምህርቷ እኩል የሚያሳስባት ወላጅናቷን ያጣችበት የቲቢ በሽታን መዋጋት ነው። ትሪትመንት አክሽን ግሩፕ ከሚባል ተቋም ጋር በቲቪ በሽታ ዙሪያ እየሰራው ነው። እኔም ቀስ ብዬ የራሴ ምርምር መጀመር እፈልጋለሁ። እኔም ሆን ወላጅ እናቴ በበሽታው ተጠቅተን ነበር። ስለዚህ ኢትዮጵያ ውስጥም ሆነ እዚህ ዩናይትድ ስቴትስ ውስጥም ሊሆን ይችላል በየትኛውም የማደጎ ቤት ውስጥ ያሉ ሌሎች የቲቪ ተጠቂዎች ልክ እንደኔ ሁሉ ወደፊት በተለያዩ ነገሮች ላይ መሪ ሊሆኑ ይችላሉ። ስለዚህ ሌሎች ሰዎችም ተገቢውን እድል እንዲያገኙ ፈልጋለሁ። እዚህ ዩናይትድ ስቴትስ ውስጥም እኔም እንደማውቀው ጥናቶችም እንደሚያሳዩት የቲቪ ተጠቂዎች ቁጥር እየጨመረ ነው። በዚህ የተነሳ እኔን ያጋጠመኝ ነገር ሰዎችን እንዲያጋጥማቸው አልፈልግም። ስለዚህ ቲቪን በፒኤችዲም ሆነ በማስተርስ መርሃ ግብሮች ላይ የምሰራቸውን ጥናቶች ማካተት ሻለው። ምክንያቱም የማስተርስም ዲግሪን በዩኒቨርሲቲ ኦፍ ቴክሳስ ዳላስ፣ ፒኤችዲን ደግሞ በቴክሳስ ወሜንስ ዩኒቨርሲቲ ለመስራት እድሉን አግኝቻለሁ። ሀናን በ2000 ዓ ም አርባ ምንጭ ውስጥ ከሚገኝ ወላጅ አልባ ህጻናት ማሳደጊያ ተቋም በህጋዊ ጉዲፈቻ አማካኝነት ወደ ዩናይትድ ስቴትስ ይዟት ሲመጡ በቲቪ በሽታ መዳከሟ እቤት መድረሷም ላይ ጥርጣሬ እንዲኖራቸው አድርጎኝ ነበር የሚሉት ዊሊያም ሽለትስ የምርቃቷ ቀን ስሜታዊ አድርጓቸዋል። Um, our family is very open about the adoption uh, especially my wife and i being እኔና ባለቤቴ በጉድፈቻ ሂደት ዙሪያ በጣም ግልጾች ነን። በተለይ እኔ ነጭ፣ እሷ ጥቁር በመሆናችን ዘራችን የተለያየ ነው። ስለዚህ ሁልጊዜም ቢሆን የሃናን ስር መሠረት እናከብርላታለን። ከዚህ አኳያ ጥሩ ስራ ሰርተናል ብዬ አምናለሁ። እሷ ልንቀበል ስንሄድ ሁሉም ቤተሰብ ነው ወደ አዲስ አበባ የተጓዘው። ያኔ ለመጀመሪያ ጊዜ ስንቀበላት የሚያሳይ ቪዲዮም አለን። በጣም ስሜታዊ የሚያደርጉ ወቅት ነበረ። ማልቀስ አልፈልግም ነገር ግን ጅማሬዋን አይተሽ። ከዚያ ደግሞ ባለፈው ሳምንት አርብ የዩኒቨርሲቲው መድረክ ላይ ወጥታ ከ15 ዓመታት ተኩል በኋላ ድግሪዋን ስትቀበል ማየት በጣም የሚገርም ነው። እሷ ራሱ በጣም የምታስገርም ቆራጥ ወጣት ናት። ጥሩ ነፍስ አላት። በዓለም ላይ ለውጥ ለማምጣት ቁርጠኝነቱም አላት። ሁኔታው ለመጀመሪያ ጊዜ ስናያት የነበረውን ጊዜ ወደኋላ እንድናስታውስ አድርጎናል። ያኔ ትንሽ በጣም በትንሹ ልትጎዳ የምትችል የምታሳሳ ነበረች። እዚህ ዩናይትድ ስቴትስ በነፍስ መድረሷ ራሱ አሳስቦናል። በዛሬው ደረጃ ላይ ደርሳ ማየት ልብ የሚያሞቅና ቤተሰቡን በሙሉ ሜታ የሚያደርግ ነው። ሀና የሽሌትስ ቤተሰብ ሁለተኛ ልጅ ስትሆን ታላቅ እህትና ታናሽ ወንድም ወንድማላት ሶስቱም ልጆች በትምህርት ደረጃቸው እጅግ የላቁ በመሆን በቴክሳስ ግዛት ታዋቂነትን አትርፈዋል። ሀናም ራሷ ይህ አሁን የሰበረችው ሪከርድ ከዓመት በፊት 16 ዓመት ከ9 ወር በነበረችው ታላቅ እህቷ ሄል ቴለር ሽሌትስ ተይዞ የነበረ የቤተሰብ ሪከርድ ነው። Deal, especially since my sister was the previous record holder. So I am just like. በተለይም የመጀመሪያ ሪከርዱን ይዛ የነበረችው እህቴ መሆኗ ትልቅ ነገር ነበረው። የእህቴን ሪከርድ ለመስበር የተሻልኩት ሰው እኔ ነኝ። ቤተሰቦቼ በዚህ በያስኩት የትምህርት መንገድ በመምጣት እዚህ በመድረሴ በጣም ደስተኛ ናቸው። እኔም በጣም ደስተኛ ነኝ። ይህንን የትምህርት ጉዞ ማድረጉ ዋና ዓላማው ሪከርድ በመስበር አሊያም ትንሿ ተመራቂ መሆን አይደለም። ዋናው ነገር የእኔ ትምህርትና እውቀት ብዙ ቦታዎች ላይ ለጥቅም መዋል መቻሉ ነው። ስለዚህ ለእኔም ሆነ ለቤተሰቤ ይህ ትልቅ ነገር ነው። እናና እህት ወንድሞቿ አብዛኛውን የትምህርት ዘመናቸውን ትምህርት ቤት ሳይሄዱ መኖሪያ ቤት ውስጥ ለእያንዳንዳቸው እንደ ባህሪያቸው በተቀረጸ ስርዓተ ትምህርት አማካኝነት ውስጥ በመማር ነው ያሳለፉት ለዚህ ደግሞ በዋናነት የእናታቸው ጥረት ትልቁን ቦታ እንደሚወስድ አባት ዊሊያም ሽሌትስ ይናገራሉ። ዶር She grew up in Compton, California, and uh, her mom was a nurse. Her great grandmother was a um, LVN. ባለቤቴ ዶክተር ማይሻ ቴለር በካምፕተን ካሊፎርኒያ ያደገችው፣ እናቷም ቅድማያቷም ነርሶች ነበሩ እና ባለቤቴ ሐኪም ነች። ስለዚህ ትኩረቷ በዋናነት ትምህርት ቤት ነበረ። በቤተሰባችን ውስጥ በዋናነት ትምህርት ትልቅ ስፍራ አለው። ጥሩ ዜጋ መሆን፣ እድገት፣ ዓለምን መቀየር የሚሉት ትልቅ ስፍራ አላቸው። ስለዚህ ይህንን ለማረጋገጥ ቁርጠኞች ነበርን። ይሄ አሁን የወሰድነው መንገድ የእሱ ሀሳብ ነው። በእርግጥ አሁን የደረስንበት ስኬት የመነሻ ነጥባችን አልነበረም፣ ምክንያቱም የነበረው በመላ ቴክሳስ እንደሚታወቀው የህዝብ ትምህርት ቤቶች እንበዛ ናቸው። የእኛ ልጆችም ጥሩ ውጤት እያመጡ አልነበረም። ከዚያ ለልጆቹ መማሪያ ምቹ የሆነ ስፍራ አዘጋጅተን ሁሉንም ነገር ማድረግ ትችላላችሁ ስንላቸውና ለእነሱና ለእነሱ ብቻ የሆነ የትምህርት ስርዓትን ስንቀርጽ ልጆቹ ስኬታማ ሁኑ። ሀና ቴለር ሽልት ቀጣይ የትምህርት ትኩረቷ በማህበረሰብ ሳይንስ ዙሪያ ቢያተኩርም እስካሁን ድረስ የምትገባበትን የትምህርት ዘርፍ አለመምረጧንም አጋርታኛለች። ከአሜሪካ ድምፅ ለተጠናቀረው ዘገባ አይደንገረመው ከዋሽንግተን ዲሲ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 ታሪኮችን የምናሳየው በምልአት ነው። የምሽቱ የጋቢና መሰናዳችን ይህን ይመስል ነበር። ዘገባዎችን ካሰናዱ በሁሉም ስፍራ በሚገኙ ባልደረቦቻችን ስም እሰናበታለሁ። መልካም ምሽት።